ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ቀርበው በዋስ እንዲለቀቁ የተወሰነላቸው የዞን ዘጠኝ አምደመረብ ዘጋቢ ናትናኤል ፈለቀ እንዲሁም ጓደኞቹ ጸደቀ ድጋፌ እና አዲስ ዓለም ሙሉጌታ ናቸው። ውሳኔው ከተሰጠ ከጥቂት ሰዓታት በኋላ ግን ፖሊስ በውሳኔው ላይ ቅሬታ አለኝ ብሎ ተከሳሾቹን ከፍተኛ ፍርድ ቤት በመውሰድ ይግባኝ አቅርበዋል። ዛሬ የሆነውን የናትናኤል ጠበቃ አቶ አምሃ መኮንን ለዶቼ ቬለ ገልጸዋል። ዛሬ ጉዳዩን የተመለከተው ቄራ ምድብ የፌዴራል መጀመሪያ ደረጃ ፍርድ ቤት የፖሊስንና የእኛን አስተያየት ከሰማ በኋላ አምስት ሺህ ብር ዋስ እንዲጠራና በነገ ሁለት ከእስር እንዲፈታ ትዛዝ ሰጥቶ ነበረ። እኛም ይኸው ይፈጸማል የሚል እምነት ነው የነበረን። እስካሁንም ድረስ ይኸው ይፈጸማል የሚል እምነት ነው ያለን። በሌላ በኩል ግን ፖሊስ ከሰዓት በኋላ እንደገና ናትናኤል ፈለቀንና አብረው የታሰሩትን ሁለት ወጣቶች በስር ፍርድ ቤቱ ወይም የመጀመሪያ ደረጃ ፍርድ ቤቱ ውሳኔ በሰጠው ትእዛዝ ላይ ቅር ተሰኝቻለሁ በሚል ይግባኝ አቅርቦ ከፍተኛ ፍርድ ቤት ቀርቦ ነበር ዛሬ ከሰዓት በኋላ ነገር ግን እኔም በሌላ ስራ ላይ ስለነበርኩ አልተገኘውም። ስለዚህ እሱ ጉዳዩ መታየት ያለበት ጠበቃዬ ባለበት ነው የሚል የመብት ጥያቄ በማንሳቱ በዚሁ መሰረት ነገ ጠበቃው ወይም እኔ በተገኘውበት ይግባኙ እንዲታይ ለነገ ባህዳሪ እንደገና ተቀጥሯል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ቄራ ምድብ የሦስቱ ተጠርጣሪዎች ጉዳይ ትናንት ነበረ የቀረበለት ሆኖም ፖሊስ ባቀረበው ጥያቄ ምክንያት ካሳደረው በኋላ ዛሬ ትዕዛዙን መስጠቱን አቶ አመሃ መኮንን ለዶችቨል አስረድተዋል። አቶ አመሃ ዛሬ ጠዋት የመጀመሪያ ደረጃ ፍርድ ቤት ያሳለፈው ይህ ውሳኔ ይግባኝ ቢቀርብበትም በተሰጠው ትዕዛዝ መሰረት ተፈጻሚ መሆን አለበት የሚል እምነት አላቸው። ነገ በአንድ በኩል የፌዴራል መጀመሪያ ደረጃ ፍርድ ቤት ውሳኔ እስካልታገደ ድረስ ሊታገድ የሚችልበትም የህግ መሰረት አለ የሚል እምነት የለኝም። መፈጸም አለበት። ስለዚህ ከእስር ነገ መፈታት አለበት ብለን እናምናለን። በሌላ በኩል ይግባኙ ደግሞ የቀረበው እንግዲህ ከህግ አንጻር ፖሊስ ይግባኝ ማለት ስልጣን አለው ወይ ስልጣን አለው ቢል ቢባል የቀረበው ይግባኝ ተቀባይነት ሊያገኝ ይገባል ወይ በሚለው ላይ ክርክራችንን እናቀርባለን ማለት ነው። እነ ናትናኤል የተያዙት ከትናንት በስቲያ አዲስ አበባ ስታዲዮም አካባቢ በሚገኘው ላሊበላ ሬስቶራንት ውስጥ ባለፈው እሁድ ቢሾፍቱ ውስጥ ስለደረሰው የሰዎች ሞት ድምጻችሁን ከፍ አድርጋችሁ ተወያይታችኋል በሚል መሆኑን አቶ አመሀ ከናትናኤልና ከጓደኞቹ እንደሰሙ ተናግረዋል። ይህ ወንጀል አይደለም ሲሉም የተከሳሾቹ ጉዳይ ለታየበት ፍርድ ቤት ዛሬ ጠዋት መከራከሪያ አቅርበዋል ሆኖም ዛሬ እነ ናትናኤል የተከሰሱበት ምክንያት ተብሎ የተነገራቸው ሌላ ነው በፍርድ ቤቱ በኩል እንድንረዳ የተሞከረው ነገር ወንጀል ተብሎ የቀረበው ይሄ ሳይሆን ይሄ ሲያደርጉ አንዳች በህቡ የተደራጀ ቡድን አለ የሚል ጥርጣሬ ተፈጥሯል ሌላም ደግሞ በአካባቢ ያለውንም ሰው ለውከት እንዲነሳሳ የማድረግን ፍላጎት ነበር የሚል ነው ጥርጣሬው በሚል ነው እንግዲህ ይሄን ለመረዳት ሞክረናል። ግን ስቲል በእኔ በኩል አሁንም ግልጽ አይደለም። ነገ በዋስ ይለቀቃሉ ተብሎ ሲጠበቅ ፖሊስ ዛሬ ከሰዓት በኋላ ከፍተኛ ፍርድ ቤት ይግባኝ ያቀረበባቸው የዞን ዘጠኝ የአምደመረብ ዘጋቢ ናትናኤል ፈለቀ እና ጓደኞቹ ካዛንቺስ ስድስተኛ ፖሊስ ጣቢያ እንደሚገኙ ጠበቃ አምሀ ተናግረዋል።